በግንባታው የመጨረሻ ደረጃ ላይ የሚገኘው የአዲስ አበባ ቀላል ባቡር ፕሮጀክት ጠቅላይ ሚኒስትር ኃይለማርያም ደሳለኝንና ከፍተኛ የመንግስት ባለስልጣናትን በማጓጓዝ የሙከራ ስራ ጀምሯል። የአዲስ አበባ ቀላል ባቡር ፕሮጀክት የቅድመ አገልግሎት የሙከራ ጉዞ መጀመሩ ዛሬ የሙከራ ስራ የጀመረው ሰላሳ አራት ኪሎ ሜትር ከሚረዝመው የቀላል ባቡር ፕሮጀክት አንዱ የሆነው ከቃሊቲ የሚነሳው መስመር ነው። አራት ባቡሮች ጠቅላይ ሚኒስትር ኃይለማርያም ደሳለኝን እና ሌሎች ከፍተኛ የመንግስት ባለስልጣናትን እንደዚሁም የተለያዩ የህብረተሰብ ክፍሎችን ከዚሁ ከቃሊቲ እስከ መስቀል አደባባይ አጓጉዘዋል። ሆኖም የባቡር መስመሩ ቢያንስ ለሶስት ወራት መደበኛ የማጓጓዝ አገልግሎት እንደማይጀምር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጠቁመዋል። በዓለም አቀፍ የ ህዝብ ትራንስፖርት ባቡሮች የደህንነት መስፈርት መሰረት ቢያንስ ለሶስት ተከታታይ ወራት ህዝብን ሳይጭን ለደህንነት ሲባል ሙከራ ማድረግ ያለበት በመሆኑ ይሄንን ስራ የምንጀምርበትና አስተማማኝ የደህንነት ሁኔታ እንዲኖር በማድረግ ስራው በሚቀጥሉት ወራት በሙከራ ደረጃ የሚቆይበት ደረጃ ላይ ደርሰናል። በመጠናቀቅ ላይ የሚገኘው የአዲስ አበባ የቀላል ባቡር ፕሮጀክት ከ475 ሚሊዮን ዶላር በላይ ውጪ ተደርጎበታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ